የዛሬውን የአዲስ ዓመት በዓል ምክንያት በማድረግ የባህር ዳር ከተማ ወጣቶች ደጋፊ ለሌላቸው ዘጠና አረጋውያን የቅርጫ ስጋ በማደል አስበዋቸው ውለዋል። አስቴር ምስጋናው ዝርዝሮ ልካለች። ወይዘሮ ቴነት መኮንን በሰማኒያዎቹ የዕድሜ ክልል ውስጥ ያሉ አዛውንት ናቸው። ሰባት ልጆች ወልደው ሰባቱ ሞተውባቸዋል። ከልጆቻቸው ሞት በኋላ በዓልን እንደ በዓል አሳልፈው ታያውቁም ነበር። ከቅርብ ጊዜ ወዴ ግን የባህር ዳር ከተማ ወጣቶችና ተወላጆች በሚያደርጉት ድጋፍ በዓልን ያለመከፋት እንደሚያሳልፉ ይናገራሉ። የልደት እንበላለን። የልደት የልደት አሁን ከትም የተንሳ እንበላና ደግሞ አሁን ይሄው የቅዱስ ዮሐንስ ልንበላ ነው ይሄ ሁላ ምንድነው? ረዳቱ ይበዛል። እናንተንም አውሎ ያግባልን፣ እናንተንም ያሰንብትልን ያቆይልን። ሲያርዱ ስጋ ሀብታሙ ወይስ ሲያመጡ እንዲህ አድርገው እንዲህ አድርገው እንዲህ አድርገው ሲበሉ የነበረው እኛ ከተም ዘልዝለን ሰቀል እ እ ሲሰሩ ሰራ ሲጋግሩ ጋገር። ምንድነው ይሄ? በሀገር ላይ ነው፣ በወጣቱ ላይ ነው። ሙያታሌ መሀን ሴት ናቸው። በሚኖሩበት ደሳሳ ጎጆ ውስጥ ብቻቸውን ዘግተው ተቀምጠው አገኘናቸው። በአውድ ዓመቱ ይኸው ለበዓል ቅርጫ ስጋ አዘጋጅተን ነበር። እችን ቅርጫ ስጋ አምጥተን እንልወታለን። እንኳን አደረሰዎት ብለን። አሜን። በወጣችሁበት በገባችሁበት እርጥቡን ይስጣችሁ። አሜን። የመስቀል ብርሃኑ ደግሞ ያደርሳችሁ። አሜን። ለዚሁ ፕሮግራም ብሎ ከአሜሪካን ሀገር ሲያትል ድረስ የመጣው ወጣት ተፈሪ መኮንን እርዳታ በገንዘብም በአልባሳትም መስጠት ይቻል ነበር፣ ግን እርድ ፈጽሞ አንድ ላይ አረጋውያንን እንዲበሉ ማድረግ ለማህበራዊ መስተጋብር መጎልበት መልካም ስለሆነ ነው ይላል። እንግዲህ በባህላችን አዲስ ዓመት ሲመጣ ወይም ደግሞ እንደዚህ ፋሲካ ሲመጣ ወላጆች ሚስ የሚያደርጉት ትልቁ እንትን ከባህላችንም አንዱ የቅርጫ የበግ እነዚህ የማህበራዊ እንትኖች ናቸው። እና ይህ ደግሞ አንዱ የአብሮነታችን መግለጫ ነው። እና ያንን ለማስታወስ ነው፣ ከነሱ ጋር በዓሉን ለማሳለፍ መልካምነት ለራስ ነው አዝሮ ይከፍላል እና የሚሉት የከተማዋ ነዋሪ አቶ ተፈራ አባተ ወጣቶቹ የሚያደርጉት በጎ አድራጎት ባህል ሆኖ ቢቀጥል ምኞታቸው እንደሆነ ይናገራሉ። መጎልበት መዳበር ያለበት ስራ ነው ይሄ። አቅም የሌላቸውን መርዳት፣ ወላጆቻቸው የሞቱባቸውን ሰዎች ማገዝ፣ እንደዚህ ይሄ በጣም ያስፈልጋል። በባህርዳር ከተማና በውጭ ሀገር የሚኖሩ የከተማዋ ተወላጅ ወጣቶች ከአራት ዓመት በፊት ነበር ቁጥራቸው ዘጠና ለሚሆኑ አረጋውያን ስራቸውን የጀመሩት። ከዚህ በተጨማሪ በየወሩ አራት አራት መቶ ብር ድጋፍ እንደሚያደርጉላቸው ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር።